የአሜሪካ ድምፅ ነው። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ምሽት ዝግጅታችን አሁን ጀመረ። መንግሥት አምባሳደር ማሲንጋ ባነሷቸው ጉዳዮች ላይ ለመነጋገር ዝግጁነቱን ገለጸ። መግለጫው በኢትዮጵያና በአሜሪካ መካከል ያለውን ታሪካዊና ጠንካራ ወዳጅ ግንኙነት አይመጥንም። መደበኛ የሆኑና የተለመዱ ዓለም አቀፍ የዲፕሎማሲ ግንኙነት አሰራር ሂደቶችንም የጣሰ ነው። ቀደም ሲል የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ናቸው። ይህን የተመለከተው ርዕሰ ጉዳይ በዛሬው ምሽት በአብይረስ ዘገባችን ወደ እናንተ የምናደርስ ይሆናል። እንደጠበቀው ሌሎችም የአገር ውስጥና የውጭ ዘገባዎቻችንም በምሽቱ ዝግጅታችን ይዘን ቀርበናል። ዕለተ ሐሙስ ግንቦት 15 2016 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማየ ነው ነኝ እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ ኳችሁ ከእናንተ ጋር የማመሽ ነው የሚሆነው። ለዓለም ዜናዎቹ ስመኝሽ እዚህ አብረኛለች። ከዛም ባለፈ ደግሞ ስርጭቱን ከስቱዲዮ የሚያቀናብርልን ደግሞ ንጉሴ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከተለመደው ከራዲዮና ከቴሌቪዥን በተጨማሪ በማህበራዊ ትስስር ገጾቻችንን በቀጣይ የተከታተላችሁ ከእኛ ጋር ቆይታ ማድረግ ትችላላችሁ። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪዮ አማሪክ ላይም በቀጥታ እንድትከታተሉን ኮድ ይጋብዛለሁ። አሁን ካለም ወደ ተሰባሰቡ ዜናዎች ምራችሁ ስመኝ ይጠብቃቸዋለች። በድጋሚ እንደምናመሻቸው አድማጮች ዜናውን አሰማችኋለሁ። ለምሽቱ ከያዝናቸው ዜናዎች መካከል አሜሪካ ከኬንያ ጋር ያላትን የጸጥታ ግንኙነት አሳደገች፣ በሺዎች የሚቆጠሩ ጋዜጠኞች በጭቆና ዛቻና ግጭት ምክንያት ከሀገራቸው መሰደዳቸውን የተባበሩት መንግስታት ድርጅት አስታወቀ፣ ና በቻድ ወታደራዊ አገዛዝ አብቅቶ ተመራጩ ፕሬዝዳንት ቃለ መሀላ መፈጸማቸውን እንመለከታለን። ወደ ዝርዝሩ እናልፋለን። ዩናይትድ ስቴትስ ኬንያን ከሰሐራ በስተ ደቡብ ካሉ የአፍሪካ ሀገራት የመጀመሪያዋ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም ኔቶ አባል ያልሆነች አጋር አድርጋ እንደምትሰይም ዋይት ሀውስ አስታወቀ። አሜሪካ ይህን ይፋ ያደረገችው ፕሬዚዳንት ጆ ባይደን በሀገራቸው ይፋዊ ጉብኝት እያደረጉ የሚገኙትን የኬንያ ፕሬዚዳንት ዊሊያም ሩቶ ሀሙስ ዕለት አቀባበል ባደረጉበት ወቅት ነው። እርምጃው የዩናይትድ ስቴትስ ወታደሮች ኒጀርን ለቀው ለመውጣት በሚዘጋጁበትና በ ለምትኩ የሩሲያ ኃይሎች እየገቡ ባሉበት ወቅት አሜሪካ የጸጥታ ትብብሯን ወደ ምስራቅ አፍሪካ ማዞሯን የሚያመለክት ጉልህ እርምጃ መሆኑ ተገልጿል። አጋርነቱ የኔቶ አባል ያልሆኑ አጋሮች ከሚገቡት የጋራ መከላከያ ስምምነት ውጭ ያሉትን ወታደራዊና የገንዘብ ጥቅማጥቅሞችን ከአባል አገራት እኩል እንዲያገኙ የሚያስችል ነው። ባይደን ውሳኔያቸውን በሕዝብ ተወካዮች ምክር ቤት እንደሚያሳውቁና ወደ ተግባር ለመሄድ 30 ቀናት ሊወስድ እንደሚችል ያስተዳደሩ ከፍተኛ ባለስልጣን ረቡዕ ዕለት ለጋዜጠኞች ተናግረዋል። ባለስልጣኑ አክለው እርምጃው ኬንያ ቀድሞውንም ዓለም አቀፋዊ አጋራችን መሆኗን እውቅና ለመስጠትና ከፍ ለማድረግ ያለመ ነው ብለዋል። ይህ በእንዲህ እንዳለ ሩቶና ባይደን ባደረጉት የአንድ ቀን ስብሰባ ኬንያ አንድ ሺህ የጸጥታ ኃይሎችን ምስቅልቅል ውስጥ ወደምትገኘው የካሪቢያኗ ሀገር ሄይቲ ለመላክ ያቀደችውን እቅድ አጠናክረዋል። ዩናይትድ ስቴትስ የኬንያን አስተዋጽኦ ለመደገፍ ሶስት መቶ ሚሊዮን የአሜሪካን ዶላር ለመስጣት ቃል የገባች ቢሆንም ኬንያ በሀገር ውስጥ ጠንካራ የፖለቲካና የህግ ፈተናዎች ገጥሟታል። ተልእኮ ተፈጻሚ ሳይሆን የዘገየው የሄይቲ መሪ ኤሪየል ሄንሪ በመጋቢት ወር ኬንያን በጎበኙበት ወቅት ታጣቂ ወንጀለኛ ቡድኖች ሀገሪቱን በመቆጣጠራቸው ነው። ሩቶ በዩናይትድ ስቴትስ ቆይታቸው ከመከላከያ ሚኒስትር ሎይድ ኦስቲን እና ከውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ወደፊት መራመድ ባልቻለው በዚሁ ተልእኮ ዙሪያ እንደሚነጋገሩ ተገልጿል። በሁለቱ አገራት መካከል የተደረገው ስምምነት የስልጠና እድሎችን፣ ወታደራዊ ልምምዶችን፣ ስደተኞችን የማስተዳደር እገዛ፣ በኬንያ የጸጥታ ዘርፍ የሚደረግ መዋለ ንዋይ፣ የመረጃ ማጋራት፣ የጸረ ሽብር ጥረቶችና አስራ ስድስት ሄሊኮፕተሮችና አንድ መቶ ሀምሳ የታጠቁ ተሽከርካሪዎች ልገሳን እንደሚያካትት ዋይት ሀውስ ሐሙስ ዕለት ይፋ ያደረገው መረጃ አመልክቷል። ቻድ በዚህ ወር በመጀመሪያ ላይ ባደረገችው ምርጫ ያሸነፉት መሀማት ዴቢ ኢትኖ ዛሬ ሐሙስ ቃለ መሐላ በመፈጸም ከሶስት አመት በፊት ስልጣን ከተቆጣጠሩ በኋላ ወደ ዲሞክራሲያዊ አገዛዝ ለመሻገር የተደረገውን አከራካሪ ሂደት አጠናቀዋል። ዴቢ ኢትኖ ስልጣን የተረከቡት አገሪቱን ለሶስት አስርት አመታት ከገዙ በኋላ እንደ አውሮፓውያን አቆጣጠር በ2021 ከአማጽያን ጋር ሲ ሲዋጉ ከተገደሉት አባታቸው ሲሆን ከሶስት ዓመታት ወታደራዊ አገዛዝ በኋላ ለረጅም ጊዜ ሲጠበቅ የቆየው ምርጫ በሚያዝያ 28 ተካሂዷል። ይህ በእንዲህ እንዳለ ተፎካካሪያቸው የነበሩትና የምርጫውን ውጤት የተቃወሙት ሱክሴ ማስራ ረብ ሁለት ከጠቅላይ ሚኒስትርነት ስልጣናቸው መልቀቃቸውን አስታውቀዋል። ማስራ ዴቢ ኢትኖ ስልጣናቸውን ማራዘማቸውን በመቃወም እንደ አውሮፓውያን አቆጣጠር በ2022 ከሀገር ተሰደው የነበረ ቢሆንም ባለፈው አመት ወደ ሀገራቸው ተመልሰው የጠቅላይ ሚኒስትርነት ሹመት ተሰጥቷቸው ነበር። ዴቢ ኢትኖ በመጀመሪያው ፕሬዝዳንታዊ ንግግራቸው መንግስታቸው የቻድን የግብርና ዘርፎች በማሳደግና በትምህርት በውሃ አቅርቦትና በጤና አጠባበቅ መዋለ ንዋይ በማፍሰስ ላይ ትኩረት እንደሚያደርጉ ተናግረዋል። የተለያዩ የምዕራብ ሀገራትም እንኳን ደሳሎት የሚል መልእክት አስተላልፈውላቸዋል። ከቅርብ ዓመታት ወዲህ በሺዎች የሚቆጠሩ ጋዜጠኞች ከፖለቲካ ጭቆና ለማምለጥ ህይወታቸውን ለማትረፍና ከግጭት ለመሸሽ ትውልድ ሀገራቸውን ጥለው መሰደዳቸውንና በስደት ውስጥ ለብዙ አካላዊ ዲጂታልና ህጋዊ ስጋቶች መጋለጣቸውን የተባበሩት መንግስታት ድርጅት መርማሪ ቡድን አስታውቋል። የተቋሙ መርማሪ አይሬን ካሃን ለመንግስታቱ ድርጅት ጠቅላላ ጉባኤ ባቀረቡት ሪፖርት አምባገነንነት እየጎለበተ በሄዱባቸው የዲሞክራሲ አገሮች ለገለልተኛና መንግስትን ለሚተቹ ሚዲያዎች ያለው ምህዳር እየጠበበ በመሄዱ የሚሰደዱ ጋዜጠኞች ቁጥር እንዲጨምር ማድረጉን አመልክተዋል። ካህን አክለው በአሁኑ ሰዓት በዓለም ሕዝብ አንድ ሶስተኛው በላይ በሚኖሩባቸው ሀገራት የሚገኙ ነጻ ገለልተኛ ብዝሃነት ያላቸው ዲሞክራሲን የሚደግፉና ስልጣን ላይ ያሉትን ተጠያቂ የሚያደርጉ ሚዲያዎች ጠፍተዋል ወይም በከፍተኛ ሁኔታ ተገድበዋል ብለዋል። ቀደም ሲል የአምነስቲ ኢንተርናሽናል ዋና ጸሐፊ ሆነው ያገለገሉት ካህን በስደት ላይ ያሉ ጋዜጠኞችም ከትውልድ ሀገራቸው በራሳቸውና በቤተሰቦቻቸው ላይ የሚደርስ ማስፈራሪያ ምክንያትና በስደት ባሉበት ሀገርም መኖር የሚያስችላቸው ህጋዊ ሁኔታና ና የስራ ፈቃድ ስለማያገኙ አብዛኛውን ጊዜ በአስቸጋሪ ሁኔታ ውስጥ እንደሚኖሩ አብራርተዋል። ብዙ ጋዜጠኞች ለራሳቸው ወይም ለቤተሰቦቻቸው ደህንነት በመፍራት ና በባህድ አገር መኖርን ብዙ ፈተናዎች ለማሸነፍ የሚያስችላቸው ገንዘብ ለማግኘት ቀስ በቀስ ሙያቸውን ይተዋሉ፣ ያሉት ካህን በዚህ ምክንያት ስደት ወሳኝ ድምፆችን ዝም የማስበያ ና ፕሬስ ላይ ሳንሱር የማድረጊያ ሌላ መንገድ ሆኖ እያገለገለ መሆኑን አመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በርካታ የአውሮፓ ሀገራት ለፍልስጤም እንደ ሀገር እውቅና መስጠታቸው ለሁለት ሀገር ምስረታ መፍትሄ አያስገኝም ሲሉ የዋይት ሀውስ ብሔራዊ ደህንነት አማካሪ ጄክ ሱሊቫን ተናገሩ። መፍትሄ ለማምጣት እንዴት አስተዋጽኦ እንደሚያደርግ የሚያስረዳ ምክንያት አልሰማሁም ያሉት ሱሊቫን ለእስራኤልም ሆነ ለፍልስጤማውያን መፍትሄ የሚሆን የሁለት መንግስት ምስረታ ላይ መድረስ የሚቻለው በሁለቱ ወገኖች ቀጥተኛ ድርድር ብቻ ነው ብለዋል። ሱሊቫን አክለው አሜሪካም ሆነች በቀጠናው የሚገኙ የአረብ መንግስታት ያንን ለማሳካት ሲጥሩ መቆየታቸውን ያብራሩ ሲሆን ከጥቅምት ሰባቱ ጥቃት ጀምሮ ሳይሆን ከዛ በፊትም ፕሬዚዳንት ጆ ባይደን ትኩረት ያደረጉበት ጉዳይ መሆኑንም አመልክተዋል። ሱሊቫን ይህን ያሉት ኖርዌይ፣ አየርላንድ እና ስፔን ለፍልስጤም የሀገር እውቅና መስጠታቸውን ተከትሎ ሲሆን ውሳኔው ለበርካታ አስር ዓመታት እውቅና ለማግኘት ሲታገሉ የኖሩ ፍልስጤማውያንን አስደስቷል። እስራኤል በበኩሏ በሦስቱ ሀገራት የሚገኙ አምባሳደሮቿን ጠርታለች። በቀጠናው ዘላቂ ሰላም ለማምጣት የሁለት መንግስት ምስረታ አስፈላጊ መሆኑን የሚከራከሩ በርካታ የአውሮፓ ሀገራት ከቅርብ ሳምንታት ወዲህ ለፍልስጤም እውቅና ለመስጠት ፍላጎት እንዳላቸው አሳይተዋል። እስካሁን ከተባበሩት መንግስታት ድርጅት አባል ሀገራት ሁለት ሶስተኛውን የሚይዙ ወደ 140 የሚጠጉ ሀገራት ለፍልስጤም መንግስት እውቅና የሰጡ ቢሆንም ከምዕራብ ሀያል ሀገሮች መካከል እስካሁን እውቅና ይሰጥ አልነበረም። የዓለም ከፍተኛ የጦር ወንጀሎች ፍርድ ቤት ዋና አቃቤ ሕግ በእስራኤልና በሐማስ መሪዎች ላይ የእስር ማዘዣ መጠየቃቸውን ተከትሎ በእስራኤልና በዩናይትድ ስቴትስ መካከል ያለው አለመግባባት ተባብሷል። የአረብ ሀገራት፣ የአውሮፓ ሀገራትና ዓለም በጠቅላላ በሁለት መንግስት ምስረታ እንደሚያምን ያብራሩት ሱሌቫን ጉዳዩ በአሜሪካና በእስራኤል መካከል ያለ የሁለትዮሽ ጉዳይ ሳይሆን እንዳልሆነ አጽንኦት ሰጥተው ተናግረዋል። የደቡብ ኮሪያ፣ ቻይናና ጃፓን መሪዎች ትብብራቸውን እንዴት ማደስ እንደሚችሉ ለመምከር ከአራት ዓመታት በኋላ ለመጀመሪያ ጊዜ ተገናኝተው የሶስትዮሽ ውይይት ሊያደርጉ መሆኑን የደቡብ ኮሪያ ፕሬዝዳንታዊ ጽህፈት ቤት ሐሙስ ዕለት አስታውቋል። የሶስቱ አገሮች መሪዎች እንደ አውሮፓውያን አቆጣጠር በ2008 ካካሄዱት የመጀመሪያ ሶስትዮሽ ስብሰባ በኋላ በየዓመቱ ለመገናኘት ተስማምተው የነበረ ቢሆንም እንደ አውሮፓያን አቆጣጠር በ2019 ቻይና ላይ ከተካሄደው የመጨረሻ ስብሰባ ወዲህ በኮቪድ-19 ወረርሽኝና በሲያ ጎረቤት ሀገሮች መካከል በተፈጠረው ውስብስብ ግንኙነት ምክንያት ተቋርጦ ቆይቷል። የደቡብ ኮሪያ ፕሬዚዳንት ዩን ሶክ ይኦል የቻይና ጠቅላይ ሚኒስትር ሊቺያንግ እና የጃፓን ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚያካሂዱት የሶስትዮሽ ስብሰባ ሰኞ በደቡብ ኮሪያ ዋና ከተማ ሲዮል ውስጥ የሚጀመር ሲሆን የቻይና ፕሬዚዳንት ሺ ጂንፒንግ እንደማይገኙ የሲዮል ምክትል ብሔራዊ የደህንነት ዳይሬክተር ኪም ቲሄዮ በሰጡት ጋዜጣዊ መግለጫ አስታውቀዋል። ጉባኤው የኮሪያ የጃፓንንና የቻይናን የሶስትዮሽ ትብብር ወደ ነበረበት ለመመለስ እና መደበኛ ለማድረግ የለውጥ ምዕራፍ ይሆናል ያሉት ኪም ሶስቱ መሪዎች በደቡብ ኮሪያ ባቀረበቻቸው የሰራተኛ ልውውጥ፣ የአየር ንብረት ለውጥ፣ ንግድ፣ ጤና፣ ቴክኖሎጂና አደጋዎች የመሳሰሉ ርዕሰ ጉዳዮች ዙሪያ እንደሚወያዩ አመልክተዋል። ኪም አክለው ሶስቱ መሪዎች ይፋ ባልተደረጉ ቀጠናዊና ዓለም አቀፋዊ የፖለቲካ ጉዳዮች ዙሪያ እንዲሁም በዓለም አቀፍ የፖሊሲ ቀውሶችና ዓለም አቀፍ ሰላም እንዴት በጋራ ምላሽ መስጠት እንደሚችሉም ይወያያሉ ብለዋል። በባህልና በኢኮኖሚ የቀረበ ትስስር ያላቸው ሶስቱ ሀገራት ከዓለም አቀፉ አጠቃላይ የአገር ምርት 25 ከመቶውን ይሸፍናሉ። በመጨረሻም የባይደን አስተዳደር ለተጨማሪ 160 ሺ ተማሪዎች የእዳ ስረዛ ሊያደርግ መሆኑን አስታውቋል። በዚህ ዙር የሚካሄደው የዕዳ ስረዛ ይፋ ያደረገው የዩናይትድ ስቴትስ ትምህርት ሚኒስቴር ተማሪዎች ከፌዴራል መንግስት ከተበደሩት ውስጥ ሰባት ነጥብ ሰባት ቢሊየን ዶላር የሚሆነውን እንደሚሰርዝ አስታውቋል። አስተዳደሩ ቀደም ሲል ለ5 ሚሊየን ተማሪዎች የአንድ መቶ ስልሳ ሰባት ቢሊየን ዶላር ዕዳ ሰርዞ ነበር። ውሳኔውን አስመልክቶ ፕሬዚዳንት ጆ ባይደን ባወጡት መግለጫ ስልጣን ከያዝኩበት የመጀመሪያው ቀን አንስቶ ከፍተኛ ትምህርት ህብረተሰቡን ወደ መካከለኛ ገቢ ደረጃ የሚያሳድግ እንጂ ማነቆ እንዳይሆን ለመታገል ቃል ገብቼ ነበር ያሉ ሲሆን በሪፐብሊካን የተመረጡ ባለስልጣናት እኛን ለማስቆም ቢሞክሩም የተማሪዎችን ዕዳ መሰረዜን አላቆመም ብለዋል። በአዲሱ እዳ ስረዛ ተጠቃሚ የሚሆኑት በባይደን አዲስ ገቢ ተኮር የመክፍያ እቅድ ውስጥ የተመዘገቡ 54 ሺህ ተበዳሪዎችና ቀደም ሲል በነበረው እቅድ ውስጥ ተካተው የነበሩ 39 ሺህ ተበዳሪዎች ሲሆኑ በሕዝባዊ የእዳ ስረዛ ፕሮግራሞች ውስጥ የተካተቱ 67 ሺህ ተበዳሪዎችም ተጠቃሚ ይሆናሉ። የባይደን አስተዳደር መስፈርቱን ለሚያሟሉ ተበዳሪዎች አዳዲስ የዕዳ ስረዛዎችን ይፋ እያደረገ ሲሆን የትምህርት ሚኒስቴር ለትምህርት ክፍያ ከፌዴራል መንግሥት ከተበደሩ አስር ተማሪዎች አንዱ በዕዳ ስረዛ ፕሮግራም ውስጥ መግባት መቻሉን አመልክቷል። አድማጮች ለሰዓቱ የያዝ ናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ ፕሮግራም ወደ አስማማው ልመልሳችሁ። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፉላችሁን የዛሬ ሐሙስ ግንቦት 152016 ዓ ም የአሜሪካ ድምፅ የምሽቱን ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ የምሽቱ ዋና ዋና ዜናዎቹ ወደ እናንተ ደረሱ። ለዜናዎቹ ስመኝሽ ቆይን አመሰግናለሁኝ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ የአሜሪካ ድምፅ ባልደረቦቻችንም አብረውን ከኔ ጋር ቆይታ ያደርጋሉ። ሲሲ አሸናፊና ግርማ ደገፋ በምስልና ድምፅ እንዲሁም የቤና ማብራዊ ድረገጽ ፕሮዲሰራችን አባየ ገበያውም በምሽቱ ከኛ ጋር አብረው ቆይታ የሚያደርጉ ነው የሚሆነው ዝግጅቶቻችንን በድጋሚ ለማስታወስ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኤ አማሪክ ላይ ብታ ድምፁን ልትከታተሉን ትችላላችሁ። አሁን ወደ ምሽቱ አብይረስ እንላል በኢትዮጵያ የዩናይትድ ስቴትስ አምባሳደር ሀርቪን ማሲንጋ በሰሞኑ የፖሊሲ ንግግራቸው ባነሷቸው ጉዳዮች ላይ ለመወያየት መንግስት ዝግጁ እንደሆነ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተርላ ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ ኢትዮጵያ በተለያዩ የአገሪቱ ጉዳዮች ላይ ከዩናይትድ ስቴትስ ጋር መስመሩን በጠበቀ መልኩ ለመነጋገር ያላት ዝግጁነት ገልጸዋል። የአምባሳደሩን መግለጫ የተቃወመችበትን ምክንያትም አብራርተዋል። አብዛኞቹን የአገሪቱን ተቃዋሚ ፓርቲዎች ያካተቱ ሁለት ስብስቦች በበኩላቸው መንግስት የሰጠውን ምላሽ በመተቸት የአሜሪካውን አምባሳደር ንግግርና ጥሪ እንደሚደግፉ ገልጸዋል ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ዛሬ ሐሙስ ግንቦት 15 ቀን 2016 ዓ ም ለጋዜጠኞች መግለጫ ሲሰጡ ሰሞኑን በኢትዮጵያ ወቅታዊ ጉዳዮች ላይ የዩናይትድ ስቴትስ አምባሳደር ያደረጉትን የፖሊሲ ንግግር በተመለከተ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ ባለፈው ሳምንት ረቡ ባደረጉት የፖሊሲ ንግግር አማጽያን ታጣቂ ቡድኖችና መንግስት ጊዜያዊ አገር አቀፍ የተኩስ አቁም ስምምነት ላይ እንዲደርሱ በንግግር ሰላምን እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ ማሳሰባቸው አይዘነጋም። የታጠቁ ቡድኖች ፖለቲካዊ ዓላማቸውንም በአመፅ ለማሳካት እየገፉ መሆናቸውንና መንግስትም ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ አገሪቱ ሰላማዊ ዜጎች በተለያዩ ኃይሎች ከህግ ውጪ ግድያ፣ የዘፈቀደ እስራት፣ አስገዳጅ ስወራ፣ ከግጭት ጋር የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎች እንዳሳስቧቸውም ገልጸው እነዚህ ጉዳዮች እውነተኛና ግልጽ የሽግግር ፍትህ ሂደትን በመሰለ የተጠያቂነት አሰራር በአስቸኳይ ሊፈቱ እንደሚገባ አሳስበው ነበር። አምባሳደሩ ለታጣቂዎችና ለመንግስት በየስማቸው እየለዩ ቀጥተኛ ጥሪ ማቅረባቸውን መዘገባችን ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማግስቱ ግንቦት 8 ቀን 2016 ዓ ም ባወጣው የፕሬስ መግለጫ አምባሳደሩ በፖሊሲ መልእክታቸው መሰረት የሌላቸውን ክሶች በመንግስት ላይ አሰምተዋል። አገራችንን በምን መልክ ማስተዳደር እንደሚሻለንም ምክር ለመለገስ ሞክረዋል ሲል መንቀፉ ይታወቃል። የአምባሳደሩን መግለጫ ገንቢ ያልሆነ ያሉት የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተድላ ዓለም አቀፍ አሰራርንም የጣሰ ነው ሲሉ የተቃወሙበትን ምክንያት አስረድተዋል። በተለይም የፖሊሲ ጉዳዮች ሲሆኑ ከአሜሪካ የውጭ ጉዳይ መስሪያ ቤት ጋር ከሚሰጥ አቅጣጫ ተነስቶ ምክክር ላይ ውይይት ይደረጋል እንጂ በየአደባባዩ በሚገባ ተጢኖ ባልተዘጋጁ ጉዳዮች ላይ በሚደረግ ግለሰባዊ ንግግር የሚመሰረት አይደለም የሚል ሳቢያለን አስ ኢኳል ዲግኒፋይድ የሆነ ዲስኮርስ ውይይት ማድረጉ ይበጃል የሚል አቋም አለን። መግለጫው በኢትዮጵያና በአሜሪካ መካከል ያለውን ታሪካዊና ጠንካራ ወዳጃዊ ግንኙነት አይመጥንም፣ መደበኛ የሆኑና የተለመዱ ዓለም አቀፍ የዲፕሎማሲ ግንኙነት አሰራር ሂደቶችንም የጣሰ ነው። የተለያዩ ተቃዋሚ የፖለቲካ ፓርቲዎች በበኩላቸው መንግስት የአምባሳደሩን ንግግር መቃወሙን ነቅፈዋል። ከእነርሱም መካከል የተቃዋሚ ፖለቲካ ፓርቲዎች ኮከስ ባወጣው መግለጫ የአሜሪካ መንግስት እንደ ወትሮው በዲፕሎማሲ ቃላት ከተድበሰበሰ አካሄድ ወደ ሐቀኛ አረዳድና ግልጽነት መሸጋገሩ አበረታች እርምጃ ነው ሲል የፖሊሲ መልእክቱን አድንቋል። በአሁኑ ወቅት የኮከሱ አባል ከሆኑት ዘጠኝ ፓርቲዎች አንዱ የሆነው የህብር ኢትዮጵያ ዴሞክራሲያዊ ፓርቲ ሊቀመንበር ግርማ በቀለ መንግስት ጥሪውን መቀበል አለበት ይላሉ። መንግስት እንደዚህ ያሉ የወዳጅ አገራትም ሆነው ዓለም አቀፍ ማህበረሰቡ በአገር ቤትም እኛ የምናነሳቸውን ጥያቄዎች ሁልጊዜ በአሉታዊ መልኩ በመመልከት ምላሽ ማዘጋጀት ሳይሆን ምን እውነት አለው በዘላቂ ሰላም ልማትና የሀገሪቱን ማህበራዊ ችግሮች ለማቃለል ምን ጥቅም አለው የሚለውን በአወንታዊ ጎኑ ተመልክቶ ጥቅም ላይ የሚያውሉበትን እና ከተለመደው ሁሉን ነገር ጠቅልዬ እኔ ባፈለኩትና ባስብኩት መንገድ ብቻ መሄድ አለብን ከሚለው አስተሳሰቡ እንዲታቀብና ለሀገሪቱ ዘላቂ ሰላም እንዲነሳሳ ጥሪ ያደረግንበት ነው። ከመንግስት በተጨማሪ በትጥቅ ትግል ውስጥ የሚገኙ አካላትም ጊዜያዊ የተኩስ አቁም በማድረግ ለዘላቂ ሰላምና መፍትሄ ለሚደረግ ሁሉን አቀፍ አሳታፊ ሀቀኛና ተአማኒ ድርድር ራሳቸውን እንዲያዘጋጁም አቶ ግርማ በቀለ ኮከሱን በመወከል ጠይቀዋል። ከትናንት በስቲያ የፖለቲካ ፓርቲዎችና የመንግስት ተወካዮች ባደረጉት ውይይትም የሰላም ጉዳይ ትኩረት ከተሰጠባቸው ነጥቦች አንዱ መሆኑን የገለጹት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ እና የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌም እንዲሁ የአሜሪካ መንግስት በአምባሳደሩ በኩል ያስተላለፈው መልእክት ተቀባይነት ያለው ነው ይላሉ። አምባሳደሩ ያስቀመጡት አቅጣጫ ሁለቱም ሁሉም ጋር ታጣቂ ወገኖች ወደ ሰላም እንዲመጡ ያስቀመጡበት አቅጣጫ ለእኔ አግባብነት አለው። ይሄ እንደ ዜጋ የምንጠይቀው ነው። እንደ ፖለቲካ ፓርቲ የምንጠይቀው ነው። ላይክ መንግስት ከታጣቂዎች ጋር እኩል ታይቻለው ብሎ ያመጣው ነገር ለእኔ መንግስት እንዲያውም ሞር ሪስፖንስብል ነው መሆን የነበረበት። ምክንያቱም አስተዳዳሪ ነው፣ ይሄን ህዝብ ይመራልና የሚያስተዳድረውን ህዝብ ያለ ስጋት እንዲኖር ሰኪሪቲን ማረጋገጥ ሲገባው ከታጣቂዎች የተለየ አክሽን አልወሰደም እኩል ወደ ጠመንጃ ምላሽ ነው የሄደው ና እኔ አምባሳደሩ እኩል አድርገው ቢያወሩ ትክክል ነው ብዬ ነው መወስደው። ለእኔ የመንግስት ቅሬታም ቢሆን ላይ ብዙም አግባብነት የለውም። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ መንግስት መስመሩን በተከተለ መንገድ ዩናይትድ ስቴትስ በምታነሳቸው ጉዳዮች ላይ ለመነጋገር ዝግጁ እንደሆነ አስታውቀዋል። አምባሳደሩ በንግግራቸው ያካተቷቸው ጉዳዮች እንደ መንግስት እንደ አንድ ወዳጅ መንግስት መመልከት የሚገባን ጉዳዮች ካሉ እነሱን አብረን ቁጭ ብለን በመመካከር ክፍተቶች ካሉ እነኛን ክፍተቶች አብረን ልንመውላ የምንችልበት መስመሩን በጠበቀ መልኩ በንግግር በምክክር አብረን ልንሰራ የምንችል ይሆናል። ግጭቶች በውይይት እንዲፈቱ ልዩ ልዩ የአገር ውስጥና የውጭ አካላት ጥሪ ማቅረባቸውን የቀጠሉ ቢሆንም በአማራና በኦሮሚያ ክልሎች ውጊያዎች እንደቀጠሉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካን ድምፅ የምሽቱ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ወደ እናንተ ቀረበ። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት፣ የመጀመሪያው ዘገባችን በጎሮ ዶላ ወረዳ የዳግም አደረጃጀት ተቃውሞ 12 ተማሪዎች ስለ መታሰራቸው የተመለከተ ነው። የኦሮሚያ ክልላዊ መንግሥት ከጉጂ ዞን ወደ አዲሱ ምስራቅ ቦረና ዞን ባካለለው ጎሮ ዶላ ወረዳ ከ2016 ዓ ም የ8ኛና የስድስተኛ ክፍል ሞዴል ፈተና ጋር በተያያዘ በተነሳ ተቃውሞ 12 ተፈታኞች መታሰራቸውን የትምህርት ቤት ጓደኞቻቸው ተናግረዋል። ተማሪዎቹ የታሰሩት ግንቦት 14 ቀን 2016 ዓ ም የተሰጠው ፈተና አዲስ በተቋቋመው የምስራቅ ቦረና ዞን ስም መሰጠቱን በመቃወማቸው እንደሆነ ተናግረዋል። የአሜሪካ ድምጽ ያነጋገራቸው በወረዷ ከተማ ሀራቀሎ የሚገኙ ነዋሪዎች አብሯቸው የነበሩ ተማሪዎች መምህራንና የተማሪ ወላጆች ጭምር መታሰራቸው ስጋት እንደፈጠረባቸው ጠቁሟል። በጉዳዩ ላይ ከጎሮ ዶላ ወረዳ አስተዳደርና ከትምህርት ጽፈት ቤት ከምስራቅ ቦረና ዞን አስተዳደርና ከኦሮሚያ ክልል ትምህርት ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጸሐይ ዳምጠው ተጨማሪ አላት። የኦሮሚያ ክልላዊ መንግስት ከጉጂ ዞን ወረዳ አዲሱ ምስራቅ ቦረና ዞን ባካለለው ጎሮዶላ ወረዳ የተነሳው ቅሬታና ተቃውሞ አሁንም በተለያዩ መንገዶች እየተገለጸ መቀጠሉን ነዋሪዎች ይናገራሉ። የወረዳው ስምንተኛና የስድስተኛ ክፍል ሞዴል ፈተና ተፈታኞች ያነሱት ቅሬታም የዚሁ ተከታይ እንደሆነ የአሜሪካ ድምጽ ያነጋገራቸው ተማሪዎች አስረድተዋል። በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀው በጎሮዶላ ወረዳ የሀረቀሎ ከተማ ነዋሪና የስምንተኛ ክፍል ተማሪ የሆነው ወጣ ጣት፣ የዘንድሮ ትምህርት የተጀመረው እጅግ ዘጊቶ ባለፈው ማዚያ ወር ሁለት ሺ አስራ ስድስት ዓመተ ምሕረት እንደነበር አስታውሷል። የዘመኑ ትምህርት የተጀመረው እጅግ ዘጊቶ በሚያዝያ ወር ሁለት ሺ አስራ ስድስት ዓመተ ምሕረት ነው። ትምህርት ያስጀመሩንም ወረዳዋ በጉጂ ዞን ስር እንደምትቀጥል በመግለጽ ነው። ትምህርቱን ተመዝግበን ብንጀምርም ምንም አልተማርንም። አሁን ደግሞ የሚኒስትሪ ፈተና ደርሷል። ሞዴል ትፈተናላችሁ ተባልን። እንዴት ነው ሳንማር የምንፈተነው ብለን ብንጠይቅ ግዴታ ነው ተባለ። ተስማምተን ስንመጣ ደግሞ በምስራቅ ቦረና ስር ሆናችሁ ነው የምትፈተኑት ስለተባልን ፈተናውን ትተን ወጣን። በትምህርት ቤት ውስጥ ድምጻችንን ማሰማት ስንጀምር በጸጥታ ኃይሎች አስገበቡን። የተያዘው ተያዘ፣ ያመለጥነውም ይኸው ተበታትነን ከከተማው ወደ ጫካ ሸሽተናል። የስምንተኛ ክፍል ተማሪ መሆኑን ገልጾ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀው ሌላ ተማሪ በአመቱ ስምንተኛ ወር ላይ ትምህርት እንድንጀምር የተገደድ ነው በከተማው ውስጥ የምንገኘው እና በቁጥር ጥቂቶች ነን ስል ሁኔታውን አብራርተዋል። የምስራቅ ቦረና አደረጃጀትን በመቃወም ሁሉም የጉጂ ዞን ህዝብ የመብት ጥያቄ ሲያቀርብ ነበር። ይሁንና ከአንድ ወር በፊት አንዳንድ ተማሪዎችን መርጠው አወያዩን። ከዚያም አቅም ለሌለን የተወሰነ ገንዘብ ሰጥተውን ትምህርት እንድንቀጥል ጠየቁን። ነገር ግን በምስራቅ ቦረና ዞን እንደማንተዳደር ገልጸንላቸው ነበር። ችግር የለውም መንግስትም ትኩረት ሰጥቶ ለህዝቡ ጥያቄ ምላሽ ለመስጠት እየሰራ ነው አሉን። ግንቦት 14 ቀን ሞዴል ትፈተናላችሁ ብለውን ሲጠሩን ቃላቸውን አጥፈው የፈተናውን መታወቂያ በምስራቅ ቦረና ስም ሰርተው አመጡ። እኛም ፈተናውን ጥለን ወጣን። ለማስገደድም ሞክረው አመለጥ ናቸው። አስራ ሁለት ተማሪዎች ታስረዋል። የተማሪዎች ቤተሰቦች፣ እንዲሁም መምህራንና እኛም ሸሽተን ነው ያለ ነው ተማሪዎቹ ዛሬም ስጋት ውስጥ ነን ስሉ ገልጸዋል። የስድስተኛ ክፍል ተማሪ መሆኑን የተናገረው ሌላ ተማሪም መንግስት ለችግሩ እልባት ካልሰጠ ሁኔታው ልባባስ እንደሚችል አመልክቷል። የኦሮሚያ ክልል ምክር ቤት የካቲት ሀያ ቀን ሁለት ሺ አስራ አምስት ዓመተ ምህረት በአዲስ መልክ ምስራቅ ቦረናን ሀያ አንደኛ ዞን አድርጎ ማደራጀቱ ይታወሳል። አዲሱ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ ተቃውሞ አስነስቶ የሰው ህይወት መጥፋቱንና ንብረት መውደሙን የየአካባቢው ነዋሪዎችን አነጋግረን መዘገባችን ታወሳል ይታወሳል። አሁንም ግን ችግሩ አልተቀረፈም የሚሉ የጎረዶላ ወረዳ ነዋሪዎች በርካቶች ናቸው። በወረዳው ከተማ ሀረቀሎ ከተማ የትራንስፖርትና የንግድ ቤቶች እንቅስቃሴ በከፊል እንደሌለ ተማሪዎቹ ለአሜሪካ ድምጽ ገልጸዋል የክልሉ መንግስት ለችግሩ ትኩረት ሰጥቶ መፍትሄ እንዲያመጣ ተማጽነዋል። በወረዳው ከተማ ውስጥ በተቀሰቀሰው ተቃውሞና ስለተካሄደው እስር በተመለከተ ከወረዳው አስተዳደርና ከትምህርት ጽፈት ቤት ከምስራቅ ቦረና ዞን አስተዳደርና ከኦሮሚያ ክልል ትምህርት ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ከዚህ ቀደም ለክልሉ ምክር ቤት ሲናገሩ የአንዳንድ ዞኖችን ዳግም መዋቅር በተመለከተ የሚቀለበሰው ውሳኔ የለም ማለታቸው ይታወሳል። ወደፊትም የዞን አደረጃጀትን በማስቀረት የቀበሌ የወረዳና የከተማ እንዲሁም የክልል አደረጃጀት ብቻ እንደሚቀጥል ፕሬዝዳንቱ አክሎ መግለጻቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ቀጣዩ የትንታኔ መጽሔት ዘገባችን እናልፋለን። በሳአላ ሰየምት ወረዳ ከራብ ጉዳት ጋር በተያዘ አንድ ሰው መሞቱ ተገለጸ። በዋግ ኅምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ ባለፈው የምህር ምርት ዘመን የተከሰተው ድርቅ ባስከተለው ረሃብ ምክንያት የተጎዱ ሰዎች ለልፈት መዳረጋቸውን የአካባቢው ባለሥልጣናት አስታውቀዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል ዛሬ ሐሙስ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከረሃብ ጋር በተያያዘ የሰዎች ህይወት ስለማለፉ የሚያውቁት ነገር እንደሌለ ገልጸው ነገር ግን አጣራለሁ ብሏል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በሰህላ ሰየምት ወረዳ በ201516 የምርት ዘመን የተከሰተው ድርቅ ባስከተለው ረሃብ ምክንያት የሰው ህይወት ማለፉን እንዳረጋገጡ የወረዳው ዋና አስተዳዳሪ አቶ ሲሳይ ብሩ ለአሜሪካ ድምፅ ተናግረዋል። በወረዳው በሺዎች የሚቆጠሩ ነዋሪዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም ዋና አስተዳዳሪው አመልክተዋል። የሞት መንጃው እንግዲህ ጤና ጣቢያ ነው። የሞተው በረሃብ ምክንያት ነው የሞተው። ነው አጠቃላይ ከ5 ሁለት ሺህ ህዝብ በላይ ነው። ወር ታው ላይ ያለው ሀያ ስምንት ሺህ የሚጠጉ ሰዎች መንግስት ይሄ በተለይ አጋር አካላት በተመሳሳይ በቅንጅት ድጋፍ የሚደረጉ ናቸው። ከዚህ ውጭ ሀያ አራት ሺ ምናምን የሚጠጉ ሰዎች ግን ምንም አይነት ድጋፍ የሌላቸውና ተቆርጦ የቀሩ ሰዎች ናቸው። ለሚመለከተው አካልም የማሳወቅ ስራ ተሰርቷል። የጸጥታ ችግሩን በራሱ ፈታኝ ነው፣ ግን ወደሚፈለገው አግባብ ግን መድረስ አልተቻለም። አሁን ባለው ነባራዊ ሁኔታ ይህ ጊዜ ባለበት የሚቀጥል ከሆነ ከፍተኛ የሆኑ ሰዎች ሁሉ ሊሞቱ እንደሚችሉ ከአሁኑ የተለየ ድጋፍ ካልተደረገ በስተቀር አደገኛ ነው የሚሆነው። በዋግምራ ብሔረሰብ አስተዳደር ዞን በሁለት ሺ አስራ አምስት አስራ ስድስት ምህር ዘመን የተከሰተው የዝናብ እጥረት ባስከተለው ረሃብ ስድስት ሰዎችና ከአስር ሺህ በላይ የቤት እንስሳት መሞታቸውን የዞኑ የአደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸው ይታወሳል። አቶ ምህረት በወቅቱ አክለው እንደገለጹት በዞኑ በ26 ወረዳዎች ውስጥ የሚኖሩ ከ400 ሺህ በላይ ሕዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገው እና ከአንድ ነጥብ ሁለት ሚሊየን በላይ እንስሳትም የመኖ ጥረት እንዳለባቸው ቢታወቅም በቂ እርዳታ ወደ ዞኑ እየገባ እንዳልሆነ መናገራቸውም ይታወሳል። በሳህላ ሰየምት ወረዳ የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ ደግሞ በቀበሌው ባለፈው መያዝያ ወር ከረሃብ ጉዳት ጋር የሞቱ ሰዎች መኖራቸውን አውስተዋል። አሁንም ቢሆን ከአራት እስከ ስድስት ቀናት ድረስ ምግብ ያልበሉና በጽኑ ረሃብ ውስጥ የሚገኙ ሰዎች እንዳሉ በአሃዝ ጠቅሰው ተናግረዋል። ከእርዳታ እህል መቆራረጥ በተጨማሪ የጸጥታና የመንገድ አለመኖር ችግሩን አባብሰውታል ብለዋል ሊቀመንበሩ። የሞተ ሁለት ሰው ነው፣ እራብ ነው። ዞሮ ዞሮ የምንደረግ ሰው ለኋላ ትርክት ይሆናል እያለ በግልጽኝነት ራዳይም ራብ ነው የሙት ሙተዋል። ዞሮ ዞሮ ደግሞ ወደ አምስት አካባቢ አባወራ ደግሞ ምንም የሌለው ምንም ጭራሽ በሞት ጣፍ ያለ ነው ያለው ምን የለል አይንቀሳቀስም ማለት ነው። ዝም ብሎ ከቤተሰብ ውስጥ በቃ ዝም ብሎ የሚሟገዝ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው በታብል በረሀብ ምክንያት ሞተዋል ስለተባሉ ሰዎች መረጃ እንደሌላቸው ተናግረዋል። ሰውን መሞት አለመሞቱን እናቀረዋለን። ሰው ልቀን ግን አሁን ባለው ሁኔታ ስልሳ ፐርሰንቱ የታ አላሰየም በኤፍኤች እየተሰጠ ያለው ማለት ነው። ከፌዴራል የአደጋ ስጋት አመራር ኮሚሽን ተጨማሪ መረጃ ለማግኘት ለዛሬ ያደረግነው ጥረት አልተሳካም። ይሁንና ከወራት በፊት በአማራና በትግራይ ክልሎች ከረሀብ ጋር በተያያዘ ሰዎች ሞተዋል ተብሎ ለተነሳላቸው ጥያቄ የፌዴራል አደጋ ስጋት አመራር ኮሚሽን ዋና ኮሚሽነር አምባሳደር ሽፈራው ተክለማርያም በሰጡት ምላሽ በረሃብ ምክንያት ሕይወቱ ያለፈ ሰው ስለመኖሩ ማረጋገጫ የለንም ማለታቸው ይታወቃል። አምባሳደር ሽፈራ ከቀረው አክለው ዳግም በተጀመረው የአለም የምግብ ፕሮግራምና ሌሎች አጋር አካላት እገዛ በድርቅ በተጎዱ አካባቢዎች ለስድስት ነጥብ ስድስት ሚሊዮን ዜጎች ድጋፍን እንደሚደረግ መግለጻቸውም አይዘነጋም። በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ ከትላንት በስቲያ ማክሰኞ ለአሜሪካ ድምጽ እንደተናገሩት አለም አቀፍ አጋሮች እያጋጠሟቸው ካሉ ተግዳሮቶች መካከል አንዱ የተደራሽነት ችግር ነው። በተለያዩ የሀገሪቱ ክፍሎች ከተቸገሩ ዜጎች ጋር ለመገናኘት በማይቻልበት ሁኔታ ተደራሽነቱ አስቸጋሪ መሆኑንም አምባሳደሩ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋኑ ነው። ቀጣዩ የትንታኔ መጽሔት ዘገባችን ደግሞ በሜክሲኮ በኩል በህገወጥ መንገድ የሚገቡ ፍልሰተኞችን በተመለከተ ነው። ከሜክሲኮ ጋር በሚያዋስነው የዩናይትድ ስቴትስ ድንበር በኩል በህገወጥ መንገድ የሚገቡ ፍልሰተኞች ቁጥር መቀነሱን አዲስ የወጡ አህዛዊ መረጃዎች ያመለክታሉ። ሎትሮ በድንበሩ በኩል የሚገቡ ፍልሰተኞች ቁጥር በዚህ በመጸው ወራት የሚጨምር ቢሆንም ባለፈው ሚያዝያ ወር የገቡት ፍልሰተኞች ቁጥር በመጋቢት ወር ከገቡት ጋር በስድስት ከመቶ እንደሚያንስ የዩናይትድ ስቴትስ ባለስልጣናት አመልክተዋል። በቪኦኤ የኢሚግሬሽን ጉዳይ ዘጋቢ በአሊን ባሆስ የተጠናቀሩን ዘገባ ቆንጅታዬ እንደሚከተሉ ታቀርበዋለች ዩናይትድ ስቴትስ ና ሜክሲኮን በሚያዋስነው ድንበር ላይ በምትገኘው በአሪዞና ክፍለ ግዛቷ ሳሳቤ ከተማ በብረት በታጠረው ወሰን አቅራቢያ ያለው መንገድ ላይ ፍልሰተኞቹ ሲጓዙ ይታያሉ ሳሳቤ ውስጥ የሚገኘው ካምፕ የደረሱትም ከድንበሩ ወደ 15 ኪሎ ሜትር ያህል በእግራቸው ተጉዘው ነው። እንደ ደረሱም ለዩናይትድ ስቴትስ የድንበር ጥበቃ መኮንኖች እጃቸውን ይሰጣሉ። ብዙዎቹም መጥገኝነት እንዲሰጣቸው እንደሚፈልጉ የሚናገሩ ናቸው። አሽራፍ ዱሮ ናይል ከአፍሪካዊቱ ሀገር ከቶጎ ተጉዞ ነው የደረሰው። እኔ የመጣውበት አፍሪካ ያለው ሁኔታ ጥሩ አይደለም። ወደ ዩናይትድ ስቴትስ ልመጣ የወሰንኩት በዚያ ምክንያት ነው። አደገኛ ጉዞ እንደነበረ ነው አሽራፍ የሚናገረው። በፓናማው ደን ውስጥ መጓዝ ቀላል አይደለም። የደህንነቴ ነገር አስፈርቶኝ ነበር። ደኑ በጣም ሰፊ ነው ብቻ እንደምንም ተጉዘን ገባን። የዩናይትድ ስቴትስ ባለሥልጣናትም በድንበሩ አቋርጠው ስለሚገቡት ፍልሰተኞች ባወጡት አዲስ አህዛዊ መረጃ ለወትሮ በዚህ ጊዜ የሚጨምረው ቁጥር ባለፈው ሚያዝያ ወር በስድስት ከመቶ እንደቀነሰ አመልክተዋል። በደቡብ ምዕራባዊው ድንበር በኩል ያቋረጡ ወደ 129,000 ገደማ ፍልሰተኞችን እንዳገኙ የገለጹት የዩናይትድ ስቴትስ የድንበር ደህንነት ቁጥጥር ባለስልጣናት በንጽጽር በመጋቢት ወር የተገኙት 137,000 እንደነበሩ አስታውቀዋል። ከዚያ በፊት ታህሳስ ወር ውስጥ ደግሞ 250,000 ህገወጥ ፍልሰተኞችን እንደመዘገቡ ነው ያስታወቁት። የዩናይትድ ስቴትስ መንግስት እንደሚለው ለአሃዙ እየቀነሰ መሄድ በአብዛኛው ምክንያቱ ሜክሲኮ ውስጥ የሚደረገው ቁጥጥር ጠበቅ እያለ በመምጣቱ ነው። ከሌሎች የዓለም አካባቢዎች አሁንም ፍልሰተኞች እየገቡ መሆኑን በአሪዞና ቱሳን አካባቢ ዋናው የድንበር ቁጥጥሩ ኃላፊ ጆን ማድሊን ይናገራሉ ስ ከምዕራብ አፍሪካ የሚመጡ ብዙ ፍልሰተኞች እናያለን። በአጠቃላይ ቋንቋቸውና ባህላቸው ከሌሎቹ ይለያል። ሌሎቹ ፍልሰተኞች ቋንቋቸውንና ባህላቸውን አያውቁም። ስለዚህ ያ ትንሽ አስቸጋሪ ይሆናል። በሕገወጥ መንገድ የሚገቡት ፍልሰተኞች ቁጥር እየቀነሰ መሄዱ ሀቅ ሆኖ ሳለ ሕገ ወጥ አስተላላፊዎች ፍልሰተኞቹን እንደዚህ ቱሳን አካባቢ እንዳለው በጣም ጭር ያለ የድንበር አካባቢ በኩል እንዲያቋርጡ እንደሚገፋፏቸው ነው የዩናይትድ ስቴትስ የድንበር ጥበቃ ባለስልጣናቱ የሚያስረዱት። ወደ ነዚህ በጣም ራቅ ያሉ ጥርጊያ መንገድ የሌላቸው አካባቢዎች መግባት አለብን። እንደምንም ብለን ደርሰን የተጎዳም ሰው ካለ መርምረን እርዳታ እንሰጥና ከዚያም ሁሉንም እናስወጣቸዋለን። ባለፈው አመት ግንቦት ወር ውስጥ የዩናይትድ ስቴትስ የኢሚግሬሽን ባለስልጣናት ከ720 ሺህ የሚበልጡ ፍልሰተኞችን ወደ መጡበት መልሰዋል። የሚበዙት በደቡብ ምዕራቡ ድንበር በኩል የገቡ ናቸው። ሳሳቢ የሚባለው የአሪዞና አካባቢ በሚገኘው መጠለያ ካምፕ የሰብአዊ እርዳታ ሰራተኞች ምግብና ውሃ እያደሉ ናቸው። ማርክ ሳንደርስ ግሪን ቫሊ ሳሁሪታ ሳማሪታንስ የተባለ ግብረሰናይ ተቋም ሰራተኛ ናቸው። It used to be it was Mexico and Central America, and, and those people still come. Uh, but there are people from uh, various countries in Africa. በፊት የሚመጡት ከሜክሲኮና ከማዕከላዊ አሜሪካ ሀገሮች ነበር። እነሱ አሁንም ይመጣሉ፣ ግን ከተለያዩ የአፍሪካ ሀገሮች የሚመጡም አሉ። ከህንድ፣ ከባንግላዴሽ የሚመጡም አግኝተናል። ከማናውቀው ሀገርም እንዲሁ በቃ የተባበሩት መንግስታት ድርጅት ነው የሚመስለው። በድንበሩ በኩል በድብቅ አቋርጠው የሚገቡት ስደተኞች ቁጥር ይቀንስ እንጂ የባይደን አስተዳደርን የኢሚግሬሽን ጉዳዮች አያያዝ በሚመለከት ከሪፐብሊካኖች በኩል የሚሰነዘረው ነቀፋ አልቆመም። ሪፐብሊካኑ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ጆዲ አሪንግተን በህገ ወጥ መንገድ መግባት ይችላሉ ብሎ የሚያስብ ሰው መምጣቱ አይቀርም የዩናይትድ ስቴትስ መንግስት ባለስልጣናት በበኩላቸው በድንበሩ በኩል የሚገቡት ፍልሰተኞችን አመጣጥ በሚመለከት እየታየ ያለውን ከወትሮው የተለየ ለውጥ ለመረዳት በንቃት መከታተላችንን እንደቀጠልን ነው ብለዋል ወደ ቀጣዩ ስናልፍ የእስራኤል ሐማስ መሪዎችና የዓለም አቀፍ ችሎት አቃቢግ የጦር ወንጀል ክስን የተመለከተውን ዘገባ ወደ እናንተ እናደርሳለን። የዓለም አቀፍ የወንጀል ችሎት አቃቢግ በጦር ወንጀለኝነት በከሳቸው የእስራኤልና የሐማስ መሪዎች ላይ የእስር ማዘዣ እየጠየቀ መሆኑን ማስታወቁ ከሁለቱም ወገን ቁጣ እንቀስቅሷል። ሁለቱም በጋዛ ጦርነት ውስጥ የሞራል ተመጣጣኝነት መፈጠሩ ቅር እንዳሰኛቸው ይናገራሉ። ሪክ ሮሰን ከቴል አቪቭ እስራኤል ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የዓለም አቀፉ የወንጀል ችሎት አቃቢ ህግ ካሪም ካን ለሁለቱም የሐማስና የእስራኤል መሪዎች የእስር ማዘዣ እየጠየቁ መሆናቸውን ከትላንት በስቲያ ሰኞ ማስታወቃቸው የፍልስጤማውያንና የእስራኤላውያን ፖለቲከኞችን ውግዘት አስከትሏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አቃቢ ህጉ ካን በሳቸው ላይ የሰነዘሩትን ውንጀላ አውግዘዋል። ሚስተር ካን በእስራኤል መሪዎችና በሐማስ ጀሌዎች መካከል የተጣመመና የውሸት የሆነ የሞራል እኩልነትን ፈጥረዋል። ይህ እንደ አውሮፓን አቆጣጠር ከመስከረም አስራ አንድ ሁለት ሺ አንድ በኋላ በፕሬዝዳንት ጆርጅ ደብሊው ቡሽና በኦሳማ ቢንላደን መካከል ወይም በሁለተኛው ዓለም ጦርነት ወቅት በፍራንክሊን ሩዝቬልት እና በሂትለር መካከል የሞራል እኩልነትን እንደ መፍጠር ነው። የዓለም አቀፉ የወንጀል ችሎት አቃቢ ህግ ኔታንያሁና የመከላከያ ሚኒስትር ዮአፍ ጋላንትን በጦር ወንጀሎችና በሰው ልጆች ላይ በተፈጸሙ ወንጀሎች ረሃብን እንደ ጦርነት መገልገያ ዘዴ ተጠቅመዋል በማለት ከሰዋል። እስራኤል የዓለም አቀፉ የወንጀል ችሎት ፍርድ ቤት አባል አይደለችም። ስለዚህ የእስር ማዘዣው ቢወጣ ኔታንያሁና ጋላንት ፈጣን ክስ አይቀርብባቸውም። ነገር ግን ወደ ባህር ማዶ የመጓዝ ብቃታቸውን ሊያደናቅፍ ይችላል። የእስራኤል የህግ ተንታኞች የዓለም አቀፉ የወንጀል ፍርድ ቤት በዲሞክራሲያዊ መንገድ በተመረጡ ጥሩ የዳኝነት ስርዓት ባላቸው አገራት መሪዎች ላይ የሚወሰደውን እርምጃ ህጋዊነት ይቃወማሉ። አን ሄርዝበርገር ሞኒተር በተባለው መንግስታዊ ያልሆነ ድርጅት ምርምር ተቋም የህግ አማካሪ ናቸው። ፍርድ ቤቱ ይህንን የዳኝነት ስልጣን ሊጠቀምበት የሚገባው ሀገሮች በጦርነት በወንጀልና በሰው ልጆች ላይ የተፈጸሙ ወንጀሎችን ለመመርመር ፈቃደኛ በማይሆኑበት ወይም በማይችሉበት ጊዜ ብቻ ነው። አናክለውም እስራኤል በጦር ኃይሉ በፍትሃ ብሔር ፍትህ መምሪያ በፍትህ ሚኒስቴር ውስጥ ጠንካራ የምርመራ ስርዓት አላት እና እነዚህን የይገባኛል ጥያቄዎች የሚገመግም በጣም ንቁ የሆነ የዳኝነት ስርዓት አላት ይላሉ። ፍልስጤማውያን በበኩላቸው ዓለም አቀፉ የወንጀል ችሎት በሐማስ ላይ የሰነዘረውን ማገትና መድፈርን የሚያጠቃልለውን የጦር ወንጀል ክስ እያወገዙ ነው። ዓለም አቀፉ የወንጀል ፍርድ ቤት የእስር ማዘዣ ጥያቄውን ያቀረበው በሐማስ የፖለቲካ መሪ እስማኤል ሀንያህ እና በሁለት ወታደራዊ መሪዎች ላይ ነው። መሐመድ አብዱል አል በደቡባዊ ጋዛ ራፋህ ከተማ ተፈናቅለው የሚኖሩ ፍልስጤማዊ ናቸው። መሬታችን የተያዘው እኛውንን ሐማስ የጦር ወንጀለኛ የሚሆነው እንዴት ነው? መሬታቸውን የሚከላከሉት እንደ ጦር ወንጀለኛ ይቆጠራሉ። አንድ የፍልስጤም ተንታኝ ሁለቱም ወገኖች እንደ ኤሮፓ አቆጣጠር ጥቅምት ሰባትና ከዚያ በኋላ ላደረጉት ድርጊት ተጠያቂ መሆን አለባቸው ይላሉ። ከእነዚህ መካከል ዳውድ ኩታብ በአልሞኒተር የፍልስጤም ጋዜጠኛ ነው። ሐማስ የጦር ወንጀል ፈጽሟል፣ እስራኤል የበለጠ የጦር ወንጀሎችን ፈጽማለች ብዬ አምናለሁ። በማስከተልም እዚህ ላይ ዋናው ነገር የእስራኤሉ ጠቅላይ ሚኒስትርና የመከላከያ ሚኒስትር ተይዘው ለፍርድ ይቀርባሉ ወይ የሚለው ነው። እነሱ ካልቀረቡ እስራኤላውያንን ሳይሆን ፍልስጤማውያንን መሞከር ፍትሃዊ ያልሆነ ይመስላል ብለዋል። ኔታንያሁ በጋዛ ያለውን ጦርነት የሚያካሂዱበት መንገድ በእስራኤል ውስጥም ሆነ ከእስራኤል ውጪ ብዙ ተተችተዋል። አሁን ግን ብዙዎች ተቺዎች ከዚህ ቀደም ታይቶ በማይታወቅ መልኩ በዓለም አቀፉ ፍርድ ቤት በተመሰረቱባቸው ክስ ፊት ከጎናቸው ሆነው ሊደግፏቸው ተንቀሳቅሰዋል። አሁን ደግሞ የአሜሪካ የ2024 ምርጫ ወደ ተመለከተው ዘገባ እናልፋለን። ባይደን ና ትራምፕ ብርቱ ፉክክር በሚታይበት ፔንስልቬንያ ዘመቻቸውን አጣጥፈዋል። በአሜሪካ በመጪው ህዳር የሚደረገው የፕሬዚዳንታዊ ምርጫ ውጤት ከሚወስኑት ጥቂት ግዛቶች መካከል ፔንስልቬንያ አንዷ ነች። ፕሬዚዳንት ጆ ባይደን ና ተፎካካሪያቸው ዶናልድ ትራምፕ ግዛቲቱን ለማሸነፍ ምን እያደረጉ እንደሆነ የቪኦኤ እስካስተርንስ ቃኝቷል። እንግዶ ወልዴ እንደሚከተሉ ያቀርበዋል። የፔንስልቬንያ ግዛት በፖለቲካ መሃል ለመሃል የተከፈለች በመሆኗ በመጪው ምርጫ ወደ የትኛውም ፓርቲ እጩ የማዝመም እኩል እድል አላት። ማይክል ሳንሰስ በቴምፕል ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው። በ2016 ዶናልድ ትራምፕን መርጠናል። በ2020 ደግሞ ጆ ባይደንን ሚሊዮኖች በሚኖሩበት ግዛት በሁለቱም ወቅት የነበረው ልዩነት የ40 ወይም የ8000 ድምፅ ነው። እናም እኩል በሚባል ደረጃ የተከፋፈልን ነን። ማይክል እንደሚሉት በዚህ ምርጫ የፔንስልቬንያ ድምፅ ሰጪዎች ዋና ትኩረት የሚሆነው የኢኮኖሚውና የፍልሰተኞች ጉዳይ ናቸው። በኢኮኖሚው ረገድ ያለውን መልካም ለውጥ ለማሳየት የባይደን ሰዎች በመሞከር ላይ ናቸው። ነገር ግን ይህ ጉዳይ ሕዝቡ ጋር የደረሰ አይመስልም። እናም የኢኮኖሚው ጉዳይ አሁንም ያሳስባቸዋል። በግዛቲቱ የሚገኙ ሰዎች የፍልሰተኞችና በደቡብ በኩል ያለው የአገሪቱ ድንበር ጉዳይ ያሳስባቸዋል። ፔንስልቬንያ ግን ደቡብ ድንበር ላይ የምትገኝ ግዛት አይደለችም። በፔንስልቬንያ ባደረጉት የምርጫ ዘመቻ ዶናልድ ትራምፕ የባይደንን የድንበርና የኃይል ፖሊሲ ተችተዋል። ያለፍንበትንና ተሸክመን የኖርነውን ነገር ስናስብ የድንበሩ ጉዳይ በኃይል ረገድ ራሳችንን አለመቻላችን እንዲሁም በኤሌክትሪክ ኃይል ስለሚሰሩ መኪኖች። ቀሪ ህይወቱን ሙሉ በኤሌክትሪክ ኃይል የሚሠራ መኪና እንዲኖረው የሚፈልግ አለ። በማኅበር የተደራጁ ሠራተኞች ባሉባት ፔንሲልቬኒያ የኤሌክትሪክ መኪኖችና ከቻይና የሚገቡ ሸቀጦች ጉዳይ አንገብጋቢ ናቸው። ፕሬዝደንት ጆ ባይደን በያዝነው ወር ከቻይና በሚገቡ የኤሌክትሪክ መኪኖች ላይ የአራት እጥፍ የታሪፍ ጨማሪ አድርገዋል። እርሳቸው እንደሚሉት ፍትሐዊ ያልሆነው የገበያ ፉክክር የአሜሪካ ሰራተኞችን ጎድተዋል። ወደፊት የሚሰሩት የኤሌክትሪክ ተሽከርካሪዎች በማኅበር በተደራጁ ሠራተኞች አሜሪካ ውስጥ እንዲሰሩ ወስኛለሁ። ባይደን ለተጨማሪ አራት ዓመታት ለመምራት ብቁ አይደሉም ሲሉ ትራምፕ በፔንሲልቬንያ ለሚገኙ የጦር መሣሪያ ባለቤቶች ተናግረዋል። ጆ ባይደን በሀገራችን ታሪክ የከፋ ችሎታ የሌላቸው ብልሹ ፕሬዚዳንት ናቸው። ባይደን ያደጉት ስክራንተን በተሰኘችው የፔንስልቬንያ ከተማ ነው። የምርጫ ዘመቻቸውም መሠረት ያደረገው በዛ በሚገኘው የሠራተኛ መደብ ላይ ነው። ትራምፕ ለቢሊዮኔሮች ያጎበድዳሉ ሲሉ ባይደን ይተቻሉ። እዚህ ያደግን ሰዎች እንደ እርሳቸው ያለውን ሰው እናውቃለን። እኔ ለአሜሪካ ያለኝ ራእይ ተስፋና መልካም ዕድል የያዘ ነው። እንደናንተ ካሉ በስክራንተን ካሉ ሠራተኛ መደቦች ያለው ራእይ ነው። ከባይደን ጎን አብረው የሚወዳደሩት ምክትል ፕሬዚደንት ካማላ ሃሪስ በያዝነው ሳምንት በፔንስልቬንያ የምርጫ ዘመቻ አድርገዋል። በዚህ ዓመት ለአራተኛ ጊዜ መሆኑ ነው። ፕሮሚስ ፕሮሚስ ፍሪደም አሜሪካ ለጥቂቶች ሳይሆን ለሁሉም በያዘችው ተስፋ፣ ነጻነት፣ እኩልነትና ፍትህ ላይ እምነት አለን። የፔንስልቬንያ ድምፅ ሰጪዎች በትረምፕና አጋሮቻቸው መታለል እንደሌለባቸው ካመላ ሃሪስ ይናገራሉ። በአሁኑ ወቅት አክራሪዎች ሀገራችንን ሊከፋፈሉ እየሞከሩ ነው። መጤ ጠልነትንና በአጠቃላይ ጥላቻን እያበረታቱ ነው። አሜሪካ በዓለም አቀፍ ደረጃ ያላትን ስፍራ መልሰው እንደሚያመጡ ትራምፕ ለፔንሲልቬኒያ ድምፅ ሰጪዎች ተናግረዋል። በሀገር ውስጥ የአሜሪካ ጥንካሬ እንዲመለስ እናደርጋለን። ከአራት ዓመታት በፊት በዓለም ሁሉ የተከበር ነበርን። አሁን መሳቂያ ሆነናል። በዛ ሁኔታ ግን ብዙ አንቀጥልም። በያዝነው ወር በዕለታዊው ፊላደልፊያ ኢንኳይረር ጋዜጣ የተሰበሰበው የሕዝብ አስተያየት መለኪያ እንደሚያመለክተው በቁጥር ደረጃ ሁለቱም ዕጩዎች እኩል ድምፅ አግኝተዋል። ከወጣቶችና ነጭ ካልሆኑ ድምፅ ሰጪዎች ከአራት ዓመታት በፊት ከነበረው አንጻር ባይደን ዝቅ ያለ ድምፅ አግኝተዋል። እነዚህ ድምፅ ሰጪዎች ባይደን ከአራት ዓመታት በፊት በ2020 በነበረው ምርጫ ለማሸነፋቸው ምክንያት ነበሩ። ስካት ስተርንስ ለላከው ዘገባ እንግዶልነኝ፣ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፉላችሁን የአሜሪካ ድምጽ ዝግጅታችን ነው። የምሽቱ ዝግጅታችንም አሁንም እንደቀጠለን ነው። ቀደም ሲል የመጀመሪያውን አጋማሽ አጠናቀቅን። አሁን ወደ ሁለተኛው አጋማሽ እንሸጋግራለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ አካባቢ ጥበቃን ይመለከታል። የዛሬው የአካባቢ ጥበቃ ዝግጅታችን በባቢሌ የዝሆኖች መጠለያ ስላለው ህገወጥ ሰፈራ የተመለከተ ነው። ህገወጥ ሰፈራ በባቢሌ የዝሆኖች መጠለያ ላይ ስጋት መፍጠሩ ተገለጸ። በኢትዮጵያ ትልቁ የባቢሌ ዞኖች መጠለያ ለኢንቨስተሮች ተቆርሶ የተሰጠው መሬት ቢመለስም አሁንም የቀጠለው ሰፈራ ህልውናውን ለስጋት እንዳዳረገው ኃላፊው አቶ ባንኪ ቡዳሞ ለአሜሪካ ድምፅ ተገልጸዋል። ስመኝሽ የቆየ በዚህ ጉዳይ ያሰናዳችሁ ዘገባ ከዚህ ቀደም አስደምጠናችሁ ነበር። አሁን ደግሞ በድጋሜ ለዛሬ ወደ እናንተ የምናደርሳለን። ተከታትለን እንመለስ። በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምትነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአዕዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ተቆርሶ ለእርሻ ኢንቨስትመንት ኩባንያ የተሰጠው ከአንድ ዓመት በፊት ነበር። ኩባንያው በመንግስት በተፈቀደለት 200 ሄክታር የሚጠጋ የመጠለያው ክፍል ዶዘር አስከትሎ በመግባት ለአንድ ዓመት ደኑን የመነጠረና ከግማሽ ምዕት ዓመት በላይ ያስቆጠሩ ዛፎችን የቆረጠ ሲሆን ዘር ባይዘራበትም ቦታው በትራክተር መታረሱን በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የብሔራዊ ፓርኮች አስተዳደር መሪ ስራ አስኪያጅ የሆኑት ዶክተር አዳነ ፀጋዬ ነግረውናል። ኢንቨስተሮቹ ገብተው ስራ የጀመሩበት ሁኔታ ነው የነበረው። ቦታው ደግሞ የዝሆኖች መኖሪያ ነው። ከዛም አልፎ ተርፎ ዝሆኖች መጥተው ውሃ የሚጠጡበት ወደ የረር ወንዝ ሄደው ውሃ የሚጠጡበት ቦታ ስለነበረ በአጠቃላይ መጠለያው ላይ ትልቅ ተጽዕኖ የነበረው ነው። ከዛም ባለፈ ደግሞ በከፊል በረሃማ ነው ያ አካባቢ እና እዛ አካባቢ የሚበቅሉ እጽዋቶች በጣም በረጅም ዓመታት የሚደርሱ ናቸው። በቀላሉ ተክለሽ እንደዚህ ሪሀቢሊቴት ልታደርጊ የምትችው ቦታ አይደለም እና ከዚህ አንጻር አካባቢውንም ወደ በረሃማነትም ከመለወጥ ጭምር ተጽዕኖ የነበረው ስለሆነ በአካባቢ ሰዎችም ላይ ከዚህ አንጻር ነው ብዙ ጥረቶች ነው ሲደረጉ የነበሩት ያ ኢንቨስትመንት ከዛ አካባቢ እንዲወጣ። በምስራቅ ሀረርጌ ዞን የሚገኘው የዝሆኖቹ መጠለያ ክፍል ለግብርና ኢንቨስተሮች መሰጠቱ በዱር እንስሳት ጥበቃ ባለስልጣንና የምስራቅ ሀረርጌ ዞን አስተዳደር መካከል ከፍተኛ አለመግባባት ፈጥሮ የነበረ ሲሆን የተፈጥሮ ሀብት ተቆርቋሪዎችና ምሁራን ለጠቅላይ ሚኒስትር አብይ አህመድ ደብዳቤ በመጻፍ ጣልቃ እንዲገቡ ጠይቀዋቸው ነበር። ከብዙ ጭቅጭቅ በኋላም ለኢንቨስተሮች የተሰጠው መሬት ለመጠለያው እንዲመለስ መወሰኑን ዶክተር አዳነ ያስረዳሉ። ሲደረጉ የነበሩ ጥረቶች ፍሬ አፍርተው በክቡር ጠቅላይ ሚኒስትሩም በተሰጡ አቅጣጫ የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ከፍተኛ ጥረት አድርገው ችግሩ እንዲፈታ እንዲቀረፍ አድርገዋል። በዚህም ሂደት ውስጥ ደግሞ የምስራቅ ሀረርጌ ዞን አመራሮችም ጉልህ ተሳትፎ ነው የነበራቸው። የግብርና ኢንቨስተር ተቋሙ ከመጠለያው እንዲወጣ ይወሰን እንጂ በስፍራው በቆየባቸው ጊዜያት ያካሄደው የደን ምንጣሮ ያስከተለው ውድመት ከፍተኛ መሆኑንና የበርካታ ዱር እንስሳትን ሕይወትና ስነ ምህዳርን አደጋ ላይ የጣለ መሆኑን ዶክተር አዳነ ያስረዳሉ። በዋናነት ችግር ሆኖ የነበረው ይህንን ለማረስ የገቡ ማሽኖች ድምፅ አላቸው። እንደገና ቀደም እንደነገርኩሽ ወደ የረር ወንዝም መተላለፊያ ስለነበረ ዝሆኖች ስለተረበሹ ወደ ሰዎች የመኖሪያ አካባቢ እየሄዱ በሰዎች እና በዝሆኖች መካከል የነበረ ግጭት ነበረ። ይሄ በሰውና በዱር እንስሳ መካከል የሚፈጠር ግጭት። በዚህም ሳቢያ የተወሰኑ ዝሆኖች የተገደሉበት በህገወጥ እንደዚሁም ደግሞ የሰው ህይወትም የጠፋበት ሁኔታ ነው የነበረው። ይሄ ኢንቨስትመንት ከቆመ በኋላ ግን ይሄ ማሽኑም ድምፅ ከቀረ በኋላ ዝሆኖቹ ተፈጥሯዊ ወደ ሆነው ከዚህ ቀደም ውሃ ይጠጡ ወደነበረበት ቦታ እየሄዱ የሚፈልጉትን ነገር ስለሚያገኙ ከአሁኑም ቢሆን ችግሩ ቀዝቀዝ እያለ ያለበት ሁኔታ ነው ያለው። በኦሮሚያ እና በሶማሌ ክልሎች መካከል የሚገኘው እና በኦሮሚያ የምስራቅ ሀረርጌ ዞን በሶማሌ ደግሞ የፋይዳ እና የረር ዞኖች የሚያዋስኑት የባቢሌ መጠለያ በተለይ ከ2008 ዓመተ ምህረት ጀምሮ በክልሎቹ በተፈጠረው የፖለቲካ አለመረጋጋት ምክንያት ግለሰቦች እየተደራጁ በመጠለያ ውስጥ በህገ ወጥ መንገድ የሰፈሩ ሲሆን በአሁኑ ወቅት ሰባ አምስት በመቶ የመጠለያውን ክፍል መሸፈናቸውን የመጠለያው ኃላፊ አቶ ባንኪ ቡዳሞ ይገልጻሉ። በዋናነት የባክሌ ዜሆኖች መጠለያን አሁን ከባድ ችግር ውስጥ የጣለው ህገወጥ ሰፈራ ነው። መጠለያው በሶማሌ ክልል እና በኦሮሚያ ክልል መካከል ስለሚገኝ በዛም በኩል በኦሮሚያን በኩል በሁለቱም እንደ ፉክክር አይነት ነው። सबसा सब ये पूछ हुने हुने का पूछ रहा मैं आहून जी बता मैं रेंज में कब चलना बता मैं रेंज में आज फर्क आना होने आज दो होने का फिर जी बता मैं कब बात कितना कितना कब बात तो फिर ये मिसाल के गुड़ता है ना आहून ये ही तो तो है इधर अच्छो ये है मैं आहून लम्बा कमच यार तकरार कर कहने वाले የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩ ሲሆን አሁን 300 ብቻ ቀርተዋል። ከ6980 ስኩዌር ኪሎ ሜትር በላይ ይሸፍን የነበረው መጠለያም በሕገወጥ ሰፈራው ምክንያት አብዛኛውን ክፍሉን እያጣ ይገኛል። የዱር እንስሳቶቹም መሄጃ ስለሚያጡ የአካባቢው ነዋሪዎች ላይ ጉዳት ያደርሳሉ። አሁን ዝሆኖች ከምኖሩበት አካባቢ ለቆ ቀጥታ ወደ ህብረተሰቡ ተቀላቅሎ ሰዎችን እየገደሉም እያቆሰሉ ከሰዎች ጋራ ከፍተኛ ጦርነት ከፍቶ ነው እየኖሩ ያሉት። ከዚህ የዚህ ውጤት አሁን በዚህ አመት ብቻ እስካሁን ከሁለት ሺህ አስራ ስድስት አስራ ሶስት ሰዎች ህይወቶች ህይወታቸውን አጥተዋል በዝሆን ማለት ነው። ስድስት ዝሆኖች ተገለዋል። ይሄ ማለት በጣም ከባድ ጦርነት ነው በሰዎች እና በዝሆኖች መካከል የተጀመረው። በመጠለያው እጅግ እየተባባሰ የመጣውን ይህን ህገወጥ ሰፈራ ለማስቆም የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ከሶማሌና ኦሮሚያ ክልል ባለስልጣናት ጋር በመተባበር በ2013 ዓ ም ወደ 780 አባወራዎችን ወደ ኦሮሚያ፣ 75 አባወራዎችን ደግሞ ወደ ሶማሌ ክልል እንዲመለሱ ማድረግ ችሎ ነበር። ሆኖም ይህ ስራ ተጠናክሮ ባለመቀጠሉ እና በመሃል ኢንቨስትመንት ተቋሙ በመግባቱ ህገ ወጥ ሰፈራውን እንዳባባሰው ዶክተር አዳነ አስረድተውናል። መጠለያውም ህጋዊ የሆነ የራሱ ድንበር አለው፣ የራሱ ክልል አለው። እዛ ውስጥ ሌላ በህጋዊ መንገድ የተሰጠ ኢንቨስትመንት ሁለት የሚጣረስ ነገር ስለሆነ ከህገ ወጥ ሰፈራው የተለየ ትርጉም ስላለው ነው። በብዛት የሰማሽውን አይነት ድምፅ ስናሰማ የቆየ ነው። አሁን ግን በህገ ወጥ መንገድ የሰፈሩትን ሰዎች ያን የተጀመረውን ስራ በማስቀጠል ከኦሮሚያ ብሔራዊ ክልላዊ መንግስትና ከሱማሌ ከሶማሌ መንግስት ጋር በመሆን በጋራ ችግሩን ለመቅረፍ ስራዎች እየተሰሩ ነው ያሉት በቅርቡ ደግሞ ወደዛ ስራ የሚገባበት እና የባብሌ ዞኖች መጠለያ ከህገወጥ ሰፋሪዎችም ነጻ የሚሆንበትን ስራ ለመስራት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ሰፊ ዝግጅት አድርጓል ስራም እየሰራ ነው ያለው አሁንም ግን በሺዎች የሚቆጠሩ አባወራዎች በመጠለያው መኖራቸውን ቀጥለዋል ይህ ሁኔታ ለከፍተኛ የተፈጥሮ ሀብት መመናመን እንደሚዳርግ የሚገልጹት አቶ ባንኪ አሁንም የክልሎቹን ትብብር እንደሚፈልግ ያስረዳሉ። መጠለያው የማይከበር ከሆነ ዳርብን ባሮ የማይከበር ከሆነ ቤዶ የማይከበር ከሆነ ምንም ዋስትና የለውም። አሁን ሁለቱ ክልሎች በዋናነት ፕሬዚዳንቶች ይህንን ሪሶርስ እንዳይጠፋ ትኩረት ሊያደርጉበት በጣም ቀላል እና ሰዎችንም የማውጣት ስራ በቁጠኘት ሲገድበት ሰዎች ከሌላ አካባቢ የመጡ ስለሆነ ሌላ አካባቢ የራሳቸው ሆነ ሀብት አላቸው። የራሳቸው ስላላቸው ቀላል ነው እና ይህ ትኩረት ይፈልጋል። እናንተ የምትሆኑ ድምፅ እንዲትሆኑ። ይህን ለሰው ልጆች ህልውና መሰረት የሆነውን እና ከፍተኛ የተፈጥሮ ሀብት የያዘውን የባቢሌ ዝሆኖች መጠለያ ለማዳን የኦሮሚያና የሶማሌ ክልሎችን ባለስልጣናት ቀና ርብርብ እንደሚጠይቅ የሚናገሩት ባለሙያዎች በአጭር ጊዜ ውስጥ እርምጃ ተወስዶ የሰፈሩት ነዋሪዎች ካልተነሱ መጠለያው በቅርቡ ታሪክ ሊሆን እንደሚችል አስጠንቅቀዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ ሳምንታዊ ቴክኖሎጂ ነክ ዘገባችን ነው። ዛሬ ከሸክላ የተሰሩ ባትሪዎችን በተመለከተ ነው ዘገባ ወደ እናንተ የምናደርሰው። የካሊፎርኒያ የስራ ወጣኔ ተቋም ከሸክላ የተሰሩ ባትሪዎች በመጠቀም የኢንዱስትሪ ምርቶችን ከካርቦን ነፃ ማድረግ መቻሉን አስታውቋል። በተቋሙ የተመረቱት እነዚህ የሸክላ ባትሪዎች ከኤሌክትሪክ ይልቅ ሙቀት እንደሚያቆርም ተገልጿል። የማቲ ዲብሊስን ዘገባ ኤደን ገረመው እንደሚከተለው ታቀርቧለች። ታዳሽ ኃይሎች ከከርሰ ምድር ከሚወጡ ነዳጆች ይልቅ ርካሽ ናቸው። ይሁን እንጂ ወደ ንጹህ ኃይል አቅርቦት የመሸጋገሩ ሁኔታ ጠቀሜታ ሊኖረው በሚችለው የማምረቱ ዘርፍ ላይ ወደ ኋላ ዝግ ብሏል። ፋብሪካዎች አንዳንዴ በቀን ለ24 ሰዓት የማያቋርጥ የኃይል አቅርቦትና ቋሚ ሙቀትን ይሻሉ። ጆን ኦደነል የሮንዶ ኃይል አቅርቦት ተቋም ዋና ስራ አስፈጻሚ ናቸው። ቁሳቁሶችን መስራት ያለማጠቃቀም ትልቁ አካል ነው። እንዲሁም ዕቃዎችን ለመስራት የሚውለው ሙቀት በዓለም ላይ ካሉት የድንጋይ ከሰል፣ ዘይትና የተፈጥሮ ጋዝ አንድ አራተኛው ይሆናል። ከንፋስና ከፀሐይ ኃይል የሚወጣ የተቆራረጠ የኤሌክትሪክ ኃይልን ወደ ቋሚ ሙቀት መቀየር ነው የኦደናል ኩባንያ ሮንዶ የኃይል አቅርቦት ተቋም የሚሰራው። ምርቶቹ የሙቀት ባትሪዎች ሲሰኙ፣ በውስጣቸው ኃይል የታመቀባቸው ናቸው። የሚሰሩት ደግሞ ይሆናል ተብሎ ከማይጠበቀው ከሸክላ ነው። ጆን ኦደናል በድጋሚ ዓለም ለሁለት መቶ ዓመታት ሲጠቀምበት የነበረውን ቁሳቁስ እንዴት መገልገል እንደሚችል እንዲሁም ደግሞ የ19ኛው ክፍለ ዘመን ቁሳቁሶችን ወስደን ለ21ኛው ክፍለ ዘመን የኃይል መሠረተ ልማትን እንዴት መዋል እንደምንችል ግኝት አግኝተናል። ውስብስብ የሆኑት የብረት ሽቦዎቹ ሙቀት የሚያመነጩ ሲሆን ሸክላዎች ውስጥ ለቀናት ሙቀቱ እንዲታመቅና በተመጣጠነ መንገድ እንዲቀመጥ ያግዙታል። ያ ነጠላ ሸክም ነው። ልክ እንደ ተስላ ሞዴል ኤክስ ባትሪ ጥቅል ለኃይል የመሸከም አቅም አለው። አንድ ነጠላ የሙቀት ባትሪ ለማድረግ ሦስት ሺህ የሚሆን ነው የምንደራደረው። የእነዚህ ሸክላዎች እስር አንድ ሺህ ዲግሪ ሴልሽስ ሙቀት በመያዝ ምግብና ነዳጅ፣ ሌሎች ስራዎችም የሚሰሩ ማምረቻ ተቋማት አገልግሎት መስጠት ይችላል። ሮንዶ ተቋም ያመረተው የመጀመሪያው የሙቀት ባትሪ በጎርጎሮ ሳያኑ 2023 በካሊፎርኒያ የመጀመሪያው የባዮ ነዳጅ ምርት በመሆን በድረገጽ ለገበያ ቀርቧል። መቀጣጠልን በንፋስና በፀሐይ ኃይል መተካት የካርበን ልቀትን ይቀንሳል። ኩባንያው በዓለም ትልቁን የባትሪ ፋብሪካ ታዳሽ ኃይሎች ላይ ከሚሠራው ኢዲፒ ጋር በመሆን ለመገንባት ዕቅዶች ያሉት ሲሆን በአሁን ሰዓትም ምርቶቹን በሰፊው ለማቅረብ በታይላንድ በሚገኝ የሸክላ ፋብሪካ ውስጥ በማምረት ላይ ይገኛል። የሮንዶ የሸክላ ባትሪም ከካርቦን የጸዱ የኢንዱስትሪ ምርቶችን እንድንጠቀም በማገዝ ረገድ ግንባር ቀደሙ ይሆናል። ለማትዲብልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን የሐሙስ ግንቦት 15 2016 ዓ ም የምሽቱ ዝግጅቶቻችን እነዚህ ነበሩ። እናንተም አብራችሁ ስለነበራችሁ በጣም እናመሰግናለን። በምሽቱ ከስቱዲዮ ቅንብሩ በማቀናበር ንጉሴ ታምሪ አብሮን ነበረ። የፕሮግራም ዋና አዘጋጅ ደግሞ ጽዮን ግርማ ነበረች። ዝግጅቱን እየመራው ከእናንተ ጋር ቆይታ ያደረግኩት አስማማው ነው ነበርኩኝ። ከሌሎች የአሜሪካ ድምፅ ባልደረቦች ጋር አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ።